እግዚአብሔር አምላካችንን እናመሰግናለን። የመልእክቴ ርዕስ በጣም ጠቃሚ ሆኖ ያገኘሁት ይሄ የመዝሙር 119 ቁጥር 18 ላይ የተመሰረተ ቃል ነው እና ልመና ነው እንደዚህ ነው የሚለው አይኖቼን ክፈት። የእግዚአብሔርን ቃል ተአምሮች ለማየት የቀረበ ልመና ነው። እና ይህንን ልመና ዛሬ እንመለከተዋለን። ይሄ ልመና የእኛ የግላችን ልመና ቢሆን በህይወት ዘመናችን ሁሉ የእግዚአብሔርን አስደናቂ በረከትና ትልቅ ጥቅም ማየትና መመልከት እንችላለን። ብዙ ሰዎች እንደዚህ አይነት ልመና ስለማይለምኑ ከእግዚአብሔር ዘንድ አስደናቂ ነገርን ማየት አይችሉም። እና ለዚህ ነው ምድራዊ ምድራዊ ነገር ላይ ትኩረት የሚያደርጉት። እና እንደ መግቢያ ጥቂት ነገሮችን እናገራለሁ፣ ከዚህ በፊት ተናገር ያለው ስለዚህ መዝሙር ይሄ መዝሙር 119 መዝሙር 119 በቅንፍ 176 ቁጥሮች ያሉት መዝሙር ነው። እና አስደናቂ መዝሙር ነው። በአጠቃላይ መዝሙሩን ዳዊት ነው ጻፈው ተብሎ የሚታመነው ግን መቶ ሰባ ስድስቱን ቁጥሮች ስለ ጌታ ቃል ነው የሚያወሩት እና የጌታ ቃልን ክብር፣ የጌታ ቃልን ጥቅም፣ የጌታ ቃልን በረከት ለማወቅ የሚፈልግ ሰው ከብሉይ ኪዳን መዝሙር 119ን ማንበብ አለበት። እኔ እንደዚህ መክራለሁ። ማንኛውም ሰው አገልጋይ፣ የሚሆን ተራ ምዕመን፣ በእርግጥ በእግዚአብሔር ፊት ተራ የሆነ ሰው የለም፣ ይህንን መዝሙር ቢያንስ በዓመት አንድ ጊዜ ማንበብ ይኖርበታል። የእግዚአብሔርን ቃል እንደገና እንደገና ለማሰብ በመዝሙር ውስጥ ያልተጠቀሱ ነገሮች የሉም ከጌታ ቃር ቃል ጋር በተገናኘ መልኩ ያልተጠቀሱ ነገሮች የሉም። ለምሳሌ በጣም በሚገርም መንገድ ስለ በረከት ተጽፏል፣ ስለ ስኬት ተጽፏል፣ ስለ ተግሳጽ ተጽፏል፣ ስለ ጸሎት በብዙ መልኩ ተገልጧል እና ከጠላት ስለ መጠበቅ ተጽፏል። ብዙ ብዙ ነገሮችን ነው የሚዳስሰው ግን አደረጃጀቱን በተመለከተ ባለፈውም ተናግሬያለሁ፣ ጥቂት ነገር ልናገር። 176ቱም ቁጥሮች የተደራጁት በ22 ክፍል ነው። ማለት በ22 ክፍል ስምንት ስምንቱ ቁጥሮች ሆነው ነው። በአማርኛና በእንግሊዝኛ እንደ ሂብሩ ውበት የለውም። ለምሳሌ የመጀመሪያው ከቁጥር አንድ እስከ ስምንት ያለው በሙሉ የሚጀምረው በእያንዳንዱ ቃል እያንዳንዱ ቁጥር የሚጀምረው አሌፍ አሌፍ አሌፍ እያለ ነው። አሌፍ ማለት የሂብሩ የመጀመሪያው ፊደል ነው። ሁለተኛው ደግሞ ስምንት የሚጀምረው ቤት ቤት ቤት እያለ ነው። ሶስተኛው ደግሞ ክፍል የሚጀምረው ጋሜል ጋሜል እያለ ነው። ማለት በእያንዳንዱ ቁጥር ፊት ፊት ለፊት የእያንዳንዱ የሂብሩ ፊደል ነው ያለው። እና ታዲያ እነዚህን ስምንት ስምንት ጊዜ 22 መቶ ሰባ ስድስቱን ስምንቶች ማለት በስምንት በስምንት የተደራጁትን በእንግሊዝኛ ኦክቴትስ ብለን እንጠራቸዋለን። ማለት በአማርኛ ስምንቶች ተብለው ሊጠቀሱ ይቻላል ማለት ነው። ስምንት ስምንቶች ወይም ስምንቶች። እና ዛሬ የምንመለከተው ሶስተኛውን ስምንት ነው ወይም ሶስተኛውን ኦክቴት ነው። ግን በዚህ ውስጥ በዚህ ዛሬ በምንመለከተው ስምንት ውስጥ ዋናው ትኩረቴ ቁጥር 18 ነው፤ አይኖቼን ክፈት ከሕግህም ተአምራትን አያለሁ የሚለው ነው። ነገር ግን ይህንን በምንመለከትበት ጊዜ ስምንቱንም መዳሰስ በጣም አስፈላጊ ነው። በነገራችን ላይ በነዚህ በስምንቱ ቁጥሮች ውስጥ አራት ጸሎቶች አሉ እና ከአራቱ ጸሎቶች አንዱ አንዱ ሁለተኛው ጸሎት አይኖቼን ክፈት የሚለው ነው። እኔ በተራ ቅደም ተከተል ሲሄድ ሶስተኛው ጸሎት አድርጌ ነው የማቀርበው እና ሁለቱን ጸሎቶች በመጀመሪያ እናይና ሶስተኛው ጸሎት ላይ በሶስተኛ ነጥቤ እንሄዳለን። የመጀመሪያው ነጥቤ ታዲያ እንደዚህ ይላል በቁጥር 17 ላይ የተመሰረተ ነው። ለባሪያህ መልካም አድርግ ህያው እንድሆን ቃልህንም እንድጠብቅ ይላል። በጣም አስደናቂ ሆኖ አግኝቸዋለሁ። እኔ እነዚህን ነጥቦች ዛሬ የማካፍላችሁን ነጥቦች፣ የዚህ የመዝሙር ጸሐፊ በጣም የሚገርም ሰው ነው። በመጀመሪያ የምታዩት በቁጥር 17 ላይ ራሱን ያስቀመጠበትን ቦታ እና ቀጥሎ ደግሞ ያቀረበውን ጥያቄ ነው። ራሱን ያቀረበበት ቦታ እንደምትመለከቱት ባሪያ ብሎ ነው። ብዙ ሰዎች በዚህ ዘመን ራሳቸውም በእንደዚህ አይነት ሁኔታ ማስቀመጥ አይፈልጉም። ፓስተር ሐዋርያ፣ ነቢይ ወይም ደግሞ ይሄም አልበቃ ብሏቸው ብዙ ሰዎች ቢሾፕ፣ ደግሞም ይሄም አልበቃ ብሏቸው ከጥቂት ጊዜ በኋላ ጌታ ሎርድ እንደሚባሉ ሁሉ እገምታለሁ። አንድ ሰው አውቃለሁ፣ ናይጄሪያ ውስጥ በጣም እኔ በማቀው ቤተክርስቲያን ይደገፍ ነበረ እና በጣም የታወቀ ሰው እየሆነ ሲሄድ ፓስተር መባሉ አልበቃም አለው። ስለዚህ ራሱን ምን ብሎ ጠራ? በጉባኤ ውስጥ ቢሾፕ ብሎ ጠራ። የሚገርም ነው። እዚህ የእግዚአብሔርን ቃልና የእግዚአብሔርን እውነት፣ የእግዚአብሔርን ሰዎች በመጽሐፍ ቅዱስ ውስጥ ብትመለከቱ ራሳቸውን ባሪያ ብሎ እንኳን መጥራት እንደ ትልቅ ነገር ይቆጥሩ የነበሩ ሰዎች ናቸው። ለራሳቸው ልዩ ስም የተለየ ስም ሲሰጡ አትመለከቱም። እና ይሄ ጸሐፊ አንዱ ነው። ባሪያ ነኝ እኔ አገልጋይ ነኝ። የሆነ ነገር ሁሉ ቢሆን ከእጅህ ነው የመጣው እምተነፍሰው እስትንፋስ እምኖረው ኑሮ እምበላው ምግብ እምለብሰው ልብስ ሁሉ ነገር ሁሉ ነገር ከአንተ ነው የመጣው። እኛ ይህንን ብናስብ ባሪያ ተብሎ መጠራት ራሱ እንደ ትልቅ ነገር አድርገን ልንቆጥረው የሚገባ ነገር እንደሆነ አስባለሁ። እኔ ያንተ ባሪያ ነኝ። የምኖረው በአንተ ትዕዛዝ ነው ያንተን እጅ፣ ያንተን አላማ፣ ያንተን እቅድ ለማከናወን ነው የምኖረው። ስለዚህ እኔ ባሪያ ነኝ ብሎ በእግዚአብሔር ፊት የባሪያ ጸሎት ሲጸልይ ነው የምታዩት። እና ራሱን በዚህ አይነት ሁኔታ ካስቀመጠ በኋላ በሁለተኛ የሚናገረው ግን ጥያቄውን ሲያቀርብ፣ መልካም አድርግልኝ። ይሄ ነው ጸሎቱ። መልካም እንዲደረግልኝ እፈልጋለሁ። ይሄ መልካም የሚለውን ነገር ምናልባት ከዚህ በፊት ስናገር ሰምታችሁ ከሆነ በሂብሩ ቋንቋ መልካም የሚባለው ነገር እግዚአብሔር መልካም ነው፣ እግዚአብሔር መልካም ነው፣ እግዚአብሔር መልካም ነው የሚል ጥቅሶች ታገኛላችሁ። መልካም የሚባለው ነገር ጥሩ ነገር ነው ተስማሚ የሆነ ነገር ነው። ግን አዘ ሴም ታይም ደግሞ ወደ ራሱ የሚስብ ነው ማለት የእግዚአብሔርን ደግነት፣ መልካምነት አይተን ወደ እግዚአብሔር እንድንጠጋ የሚስብ ነገር ነው። እግዚአብሔር አንድን ሰው መልካም ሲያደርገው ጥሩ ይሆናል፣ ደግሞ መስህብ ያለው ነው የሚሆነው እና መልካም አደርግልኝ፣ ጥሩ ነገር፣ ማራኪ ነገር፣ ተስማሚ ነገር ይሁንልኝ የሚለውን ጸሎት ነው እግዚአብሔርን ሲጠይቅ የምታዩት። እና በሁለተኛው ነጥቤ፣ በሶስተኛው ነጥቤ ላይ አድራጊውን በተለይ ጠቅሻለሁ እዛ ጋር እመጣለሁ፣ ግን እዚህም ጋር መጠቀስ አለበት። መልካምን የሚያደርግ አንድና አንድ ብቻ ነው ያማን ነው እግዚአብሔር ነው። እናንተ መልካም እንዲደረግላችሁ የምታስቡ ከሆነ ሁልጊዜ መልካምን ነገር መመኘት፣ መጠየቅ፣ መለመን ያለብን ከራሱ ከመልካም ምንጭ ከእግዚአብሔር ብቻ ነው። እና ታዲያ ይህን ከጠየቀ በኋላ የጸሎቱን ውጤቶች ደግሞ ይናገራል። ለምንድን ነው መልካም አድርግልኝ የምለው የሚለውን ነገር አንስተን ብንነጋገር ሁለት ነገሮችን ያነሳል። የጸሎቱ ውጤቶች ሁለት ነገሮች ናቸው። አንተ ለእኔ ለባሪያ መልካም የምታደርግ ከሆነ አንደኛ ብሎ የተናገረው ሕያው እሆናለሁ። በጣም አስፈላጊ ነው። በሕይወት እኖራለሁ ጊዜ እስከሚደርስ ድረስ ያለ አግባብ አልሞትም። ያንተ መልካም ማድረግ የመኖሬ ምክንያት ነው፣ የመኖሬ ምንጭ ነው። ተስፋዬ ሁሉ ነገሬ የሚሆንልኝ ያንተ መልካም ማድረግ ነው። በዚህ ህይወት ውስጥ በህይወት መኖር የምችለው የደስታዬ፣ የመኖር ትርጉሜ አንተነህ አንዳንድ ሰዎች ህይወት ይኖራሉ፣ ምስቅልቅሉ የወጣ በጣም ደስ የማያሰኝ። እዚጋ ግን አንተ መልካም የምታደርግልኝ ከሆነ የምኖረው ኑሮ ህይወት ያለበት ይሆናል የሚለውን ነገር ነው እየተናገረ ያለው እና በሁለተኛ ደረጃ ጸሎቱን የጸሎቱን ውጤት ሲናገር ቃልህንም እንድጠብቅ ይላል ተመልከቱ አንተ ለባሪያ መልካም ብታደርግ አንደኛ በህይወት እኖራለሁ ሁለተኛ ደግሞ ቃልህን እጠብቃለሁ ቃልህን መጠበቅ የምችለው መልካም ስታደርግልኝ ነው። እኔ ይህንን መናገር እፈልጋለሁ ብታምኑም ባታምኑም እግዚአብሔር እግዚአብሔርን መልካም አደርግልኝ ብለው ከእግዚአብሔር የእግዚአብሔር እጅ የተዘረጋላቸው ጸጋው የፈሰሰላቸው ሰዎች ብቻ ናቸው፣ እግዚአብሔርንና ቃሉን የሚጠብቁ ቃልህን እጠብቃለሁ ይሄ በተደጋጋሚ የተነገረ ቃል ነው። የእግዚአብሔርን ቃል መጠበቅ ቃሉን መጠበቅ እዚህ መዝሙር 119ን በሙሉ ብትመለከቱት በጣም ብዙ ቦታ ላይ ቃልህን እጠብቃለሁ ቃልህን ጠብቅ ያለው የሚል ቃል ታያላችሁ። እንዳው አይኔ ያረፈበትን እዚህ ከቁጥር 97 እስከ ቁጥር መቶ አንድ ድረስ ባለው ክፍል ልክ መቶ አንድ ላይ ምን ይላል? ቃልህን እጠብቅ ዘንድ ብሎ ይናገራል። በጣም ብዙ ቦታ፣ ቁጥር የሌለበት ቦታ ላይ ይሄ ተጠቅሶ ታገኛላችሁ። ቃሉን መጠበቅ ማለት ምን ማለት ነው? ቃሉን በሚገባ መንገድ ሰምቶና ተገንዝቦ ልክ እንደ ቃሉ መኖር ማለት ነው። በቃሉ መሰረት መኖርን ነው የእግዚአብሔር ቃል ቃልህን መጠበቅ ብሎ የተናገረው ስለዚህ ይሄ ሰው ለባሪያ መልካም አድርግልኛለ እና በህይወት እኖራለሁ። ለባሪያ መልካም የማድረግ ውጤት ደግሞ እኔ ቃልህን የምጠብቅ ሰው እሆናለሁ። መልካም ሲደረግልኝ መልካም የማድረግህ ውጤት በውስጤ አስደናቂ ጸጋ፣ አስደናቂ ናፍቆት፣ አስደናቂ ክብር፣ አስደናቂ ኃይልን አስቀምጦ ቃልህን በማድረግ የምመላለስ የምኖር ሰው እሆናለሁ። የመንፈስ ቅዱስ እርዳታ ይኖረኛል ማለት ነው ባጭሩ። እና ይሄ የመጀመሪያው ሀሳብ ነው። ወደ ሁለተኛው ሀሳብ እመጣለሁ። ሁለተኛው ሀሳብ በቁጥር 19 ላይ ያለ ነው። ቁጥር 18ን ዘልዬ ነው የሚሄደው እና ሁለተኛውን ሀሳብ ይሄ ሰው ሲናገር ምንድን ነው ያለው? እኔ በምድር እንግዳ ነኝና ብሎ ትእዛዝህን ከእኔ አትሰውር። ጸሎቱን ታያላችሁ። ትእዛዝህን ከእኔ አትሰውር። ቅድም ያንን መልካም አድርግልኝ የሚለውን ጸሎት ሲጸልይ ምን ብሎ ነበር ብያቸዋለሁ። ራሱን ያስቀመጠው እኔ ባሪያ ነኝ ብሎ ነበረ። እዚህ ጋ ትእዛዝህን ከእኔ አትሰውር የሚለውን ነገር ሲናገር ደግሞ ቁጥር 19 ላይ ራሱን ያስቀመጠው እኔ በምድር እንግዳ ነኝ በማለት ነው። በጣም የሚገርም ነው ጸሐፊው ራሱን ያስቀመጠው እኔ እንግዳ ነኝ በማለት ነው። መጽሐፍ ቅዱስን በሙሉ ብትመረምሩ እውነተኛ የእግዚአብሔር ሰዎች ልክ እንደዚህ ነው ይናገሩ የነበረው። እኛ በምድር ላይ እንግዳ ነን። በምድር ላይ የምንኖረው ኑሮ የእንግድነት ኑሮ ነው። በምድር ላይ አላፊዎች ነን፣ ተጓዥዎች ነን በምድር ላይ እኛ አዲስ ኪዳንም ብሉይ ኪዳንም ይህንን ሀሳብ ነው የሚናገረው። አዲስ ኪዳን ላይ የጴጥሮስ የጌታ የሱስ ክርስቶስ ሐዋርያ ጴጥሮስ ለተበተኑት ለእስራኤላውያን ሲናገር እናንተ በምድር መጻተኞች ናችሁ፣ እንግዶች ናችሁ፣ በምድር አላፊዎች ናችሁ። እብራውያን ላይ እንደዛ አይነት ሀሳብ አለ። ብሉይ ኪዳን ላይ ያዕቆብ የተባለው የእግዚአብሔር ሰው ስለ ራሱ ሲናገር በፈርዖን ቤት ገብቶ ፈርዖን ዙፋን ስር ሲናገር ምንድን ያለው እንደ አባቴ እንደ ይስሐቅ ወይም ደግሞ እንደ አያቴ እንደ አብርሃም የሆነ የዕድሜ ረጅም ዘመን አልኖርኩም፣ ግን እድሜ አለ በምድር የምኖርበት የእንግድነት ኑሮ በጣም ጥቂት፣ ደግሞም ብዙ ውጣ ውረድ ያለበት ነበር ብሎ ሲናገር ትሰሙታላችሁ። እና እውነተኛ የእግዚአብሔር ሰዎች ራሳቸውን በምድር ላይ እንግዶች ነን ብለው ነው የሚናገሩት። እና እዚህም ጋር ዘማሪው ያቀረበው እኔ እንግዳ ነኝ እና እንግዳ ነኝ ብሎ ካስቀመጠ በኋላ ጸሎቱን ሲያቀርብ ቃልህን ከእኔ አትሰውርብኝ፣ ቃልህን አትሰውርብኝ የሚለው ጋር ከመምጣቴ ጸሎቱ ጋር ከመምጣቴ በፊት አንድ ነገር ላሳስባችሁ እወዳለሁ። በምድር ላይ እንግዶች መሆናችንን ካላወቅን በምድር ላይ እንግዶች እንደሆነን ካልገባን በምድር ላይ የምንኖረው ኑሮ የህይወት ቅደም ተከተላችን መቶ በመቶ እየተዛባ ነው የሚሆነው። እንደምንናገረው አንኖርም። የሚያስፈልገንን ነገር በቅጡ ማወቅ አንችልም። በምድር ላይ እንግዶች መሆናችንን የማናውቅ ከሆነ ነገሮች ሁሉ ምስቅልቅል የወጣባቸው ነው የሚሆኑብን እና አንዳንድ ጊዜ ህይወታችን ራሱ በቸልተኝነት የተሞላ በግዴለሽነት የሚሞላና በጣም በጣም አሳዛኝ ህይወት ነው የምንኖረው እና በማንኛውም ነገር በምድር ውስጥ ጣልቃ ለመግባት ልክ ቆማጣ ሰው ቤት ገብቶ ልፈትፍት ይላል እንደሚባለው አይነት ኑሮ ነው የምንኖረው እና በምድር ላይ እንግዶች መሆናችንን ስናውቅ ግን ጠንቃቆች፣ እግዚአብሔርን የምናከብር ቅደም ተከተሎቻችን የተስተካከሉ እንደ እግዚአብሔር ቃል የምንመላለስ ሰዎች እንሆናለን እና የዚህ ሰውዬ ጸሎት ታዲያ እንደዚህ ነው የሚለው። እኔ በምድር እንግዳ ነኝ አለና ጸሎቱ፣ ትእዛዝህን ከእኔ አትሰውር። በጣም የሚገርም ጸሎት ሆኖ ነው ያገኘሁት። እኔ ቃልህ እንዲሰወርብኝ አልፈልግም ማለት ቃልህ ግልጥ ይሆነልኝ፣ ቃልህ አይደበቅብኝ እንዳ ሳነበው ይግባኝ ቃልህ እና ደግሞ አንተም ሁልጊዜ በቃልህ ተናገረኝ የሚልን መልእክት ነው ይሄ ሰውዬ እየተናገረ ያለው። ምክንያቱም በእንግድነት ኑሮዬ በዚህ ምድር ላይ የሚደግፈኝ፣ የሚያጸናኝ፣ የሚያጽናናኝ፣ የሚያበረታኝ፣ የሚያነቃቃኝ ነገር ቢኖር ቃልህ ብቻ ነው። ብታምኑም ባታምኑ የእግዚአብሔር ቃል የሚሰወርብን ከሆነ መጽናናት ያቅተናል፣ መንፈሳዊ ድጋፍ አናገኝም፣ መንፈሳዊ ብርታት ከውስጣችን ይጠፋል። ቃሉ ከኛ ከተሰወረ በጣም በጣም ምስኪኖች ነው የምንሆነው። ቃሉ ከተሰወረ እኔ እዚህ ጋር የጻፍኩት ነገር አለ። እጅግ በጣም አደገኛ ውስጥ አደጋ ሁኔታ ውስጥ ነው የምንኖረው። ቃሉ ከተሰወረብን የምንተወው ለማን ነው ለራሳችንና ለዚህ ዓለም ነገር ነው። ለዚህ ነው በምድር እንግዳ ሆኜ ቃልህ ከተሰወረብኝ አደጋ ውስጥ ነው የምሆነው፣ እና ቃልህ አይሰወርብኝ። በጣም አስደናቂ ልመና ነው። ቃሉ ከተሰወረብን መንፈሳዊ ብርሃን አይኖረንም። ቃሉ ከተሰወረብን በመንፈሳዊ ጨለማ ውስጥ ነው የምንመላለሰው። ቃሉ ከተሰወረብን በጣም ብዙ አጭበርባሪዎች እንደፈለጋቸው ሊጠመዝዙን ይችላሉ ማለት ነው። አሁን ያለንበት ዘመን በተለይ ፕሮቴስታንቱ እምነት ውስጥ እጅግ በጣም አጸያፊ ነገር የሚሰሙበት ዘመን ነው። በጣም ብዙ አጭበርባሪዎች ጌታን ሳያቁ እንደሚያውቁ ቤተ ክርስቲያን ውስጥ መነገድ ስለሚቻል ነጋዴዎች የበዙበት ዘመን ነው እና ቃሉ ከተሰወረብን በእነሱ እጅ ውስጥ ነው አልፈን የምንሰጠው እና እንደፈለጋቸው የፈለጉትን ነገር እያሉ ሊመሩን ሊጠመዘዙን ይችላሉ። ስለዚህ በምድር እንግዳ ነኝ እና እግዚአብሔር ሆይ ቃልህን ባክህ አትሰውርብኝ ብሎ ሲናገር ታወታላችሁ። ቃሉ ሲሰወርብን ለራሳችን ለጭበርባሪዎች ብቻ አይደለም አልፈን የምንሰጠው ቃሉ ከተሰወረብን ሰይጣንም የሚጫወትብን ሰዎች ነው የምንሆነው። ሰይጣን ሲጫወትብን ፍርሃት፣ ጥርጥር፣ አለማመን እጅግ በጣም አስጨናቂ የሆነ ነገር ውስጥ እንገባለን። ሳር ቅጠሉ ሁሉ ያስደነግጠናል፣ ይረብሸናል ማለት ነው እና ይሄ ሰውዬ የጸለየው ጸሎት በጣም አስገራሚ ነው። እውነተኛ የእውነተኛ መንፈሳዊ ጸሎት ነው። ከዚህ የተነሳ ማርቲን ሉተር ይህንን ሀሳብ በተመለከተ ሲናገር እንደዚህ ብሎ እንደተናገረ አንብቤያለሁ። ከቃልህ ሌላ ለእኔ ምንም ውርስ የለኝም ስለዚህ አትርሳኝ በማለት እንደ ጸለየ ተመዝግቦለታል። እና የኔ ውርሴ፣ ሀብቴ፣ ንብረቴ የምለው ነገር በዚህ መጥፎ ዘመን፣ ክፉ ዘመን ውስጥ ቃልህ ብቻ ነው። ቃልህ አይሰወርብኝ፣ ቃልህ ከእኔ ጋር ይሁንልኝ፣ ቃልህ ሁልጊዜ ይገለጥልኝ። ይሄንን መጸለይ የተባረኩ ሰዎች ጸሎት ነው። አሁን ወደ ሶስተኛውና ወደ መልእክቴ ዋና ሀሳብ እመጣለሁ። ይሄ ሶስተኛው ነጥቤ አይኖቼን ክፈትልኝ የሚለው ነው። ቁጥር 18 ላይ የተመሰረተ ነው። ቁጥር 18 ላይ እንደምትመለከቱት አይኖቼን ክፈት ከህግህም ተአምራትህን አያለሁ ይላል። እና በዚህ ቁጥር ውስጥ የምንመለከተው ነገር ፈጠን ፈጠን ብዬ አቅርበዋለሁኝ። ልክ እንደምታዩት ዘማሪው የሚለው አይኖቼን ክፈት ብሎ ነው። ስላይዶች ተበለሻሽተዋል መሰለኝ። ምንም ችግር የለም። ዲሊት አድርጎታል ማለት ነው እና አይኖቼን ክፈት የሚለውን ነገር ስንመለከት ቁጥር 18ን በጣም ነው የምትደነቁት። ምክንያቱም ይሄ ሰውዬ አይኖቼ እንዲከፈቱልኝ ይፈልጋለሁ እና አይኖቼ በትክክለኛ ትርጉም እንተርጉሞ ከተባለ እንደዚህ የሚል ነገር ነው የሚኖረው። ከሂብሩ ላይ በቀጥታ ስተረጉመው አንተ አይኖቼን ክፈት፣ ከህግህ ውስጥ ተአምራት ነገሮችን መመልከት ይችላለሁ ወይም እንድመለከት የሚል መልእክት ነው ያለው። እና አይን ከፋቹ ማን ነው? ራሱ እግዚአብሔር ነው እና በቀጥታ ጸሎቱ የተነጣጠረው አይን መክፈት ወደሚችለው ወደ እግዚአብሔር ነው እና በጣም አስደናቂ መገንዘብ እና መረዳት ነው። እኛ መንፈሳዊ አይኖቻችን ሊከፈቱልን ያስፈልጋሉ። ፓስተር አይኖቻችንን ሊከፍትልን አይችልም። ሐዋርያ፣ ነቢይ፣ ወይም እከሌ እነከሊት፣ መልአኩ ገብርኤል ወይም መላእክትን ብትጠሩ የእኛን መንፈሳዊ አይኖች ሊከፍቱልን አይችሉም። መንፈሳዊ አይኖች መክፈት የሚችል አንድና አንድ እግዚአብሔር ብቻ ነው። ለዚህ ነው አይኖቼን አንተ እግዚአብሔር፣ ችሎታ ያለህ ተአምር ማድረግ የምትችል ክፈትልኝ፣ አይኖቼ ሊከፈቱልኝ ያስፈልጋል፣ እባክህ ክፈትልኝ የሚልን ጥያቄ ሲጠይቅ ነው የምታዩት። እና እኔ ይህንን ጸሎት በየቀኑ የምትጸልዩ ከሆነ፣ ሁልጊዜ የምትጸልዩ ከሆነ፣ አልፎ አልፎ የምትጸልዩ ከሆነ፣ በጸሎታችሁ ውስጥ የምታካትቱት ከሆነ በእውነት እግዚአብሔር አስደናቂ ነገሮችን ከቃሉ ውስጥ ልታዩ ያስችላችኋል። ስለዚህ አይኖቼ መከፈት ይገባቸዋል ማለት ምን ማለት ነው? በተፈጥሮ እኔና እናንተ የተወለድ ነው በእውር በሆነ መንፈሳዊ እውርነት በተሞላበት ህይወት ውስጥ ነው። ማንም ሰው መንፈሳዊ አይን በርቶለት የተወለደ የለም ከአዳምና ከሔዋን የኃጢአት ውድቀት በኋላ ሁላችንም መንፈሳዊ ጨለማ ውስጥ ነው የተወለድነው። ሁላችንም በሞት ጥላ ውስጥ ነው የተወለድነው። ሁላችንም በኃጢአት እርግማን ውስጥ ነው የተወለድነው። ስለዚህ መንፈሳዊውን ነገር የማየት ችግር አለብን ሁላችንም። ይሄ ሰውዬ ራሱን ከሁላችንም አለየምና እኔ መንፈሳዊ ነገር የማየት ብቃቱ የለኝም እንደዛ ሆኛ አይደለም የተወለድኩት። ስለዚህ መንፈሳዊ ጥያቄ በጣም በጣም ጥያቄ መሰረታዊ ጥያቄ ከዓይኔ ላይ መንፈሳዊ ነገሮችን እንድመለከት መጋረጃውን አንሳልኝ፣ ጥላውን ግፈፍልኝ፣ ጨለማውን አስወግድልኝ፣ እውርነቴ ባንተ እጅና ባንተ ችሎታ ይገፈፍልኝ የሚለውን ነገር ነው እየጠየቀ ያለው። እውነትን አለማየት እውርነት ነው። በጣም ብዙ ሰዎች በእንደዚህ አይነት ሕይወት ውስጥ እንዳለ እንዳሉ የታወቀ ነው። እውነትን ግልጥ የሆነውን እውነት አለማየት እውርነት ነው። የእውነት እውርነት በአዳምና በሔዋን ውድቀት ውስጥ ነው ወደኛ ወደ ሰዎች የመጣው እና ሁላችንም ቅድም እንዳልኩት በዚህ ችግር ውስጥ ነው ያለ ነው የአይን አለመከፈት የአለማመን ውጤት ነው። ከጌታ ከኢየሱስ ጋር ይከራከሩ ለነበሩት ሰዎች ጌታ ኢየሱስ ክርስቶስ ዮሐንስ 12 ላይ ምናልባት ይሄን መናገር ያስፈልገኛል። ዮሐንስ ወንጌል ምዕራፍ 12 ከቁጥር 39 እስከ 40 ላይ ጌታ ኢየሱስ ክርስቶስ የመጨረሻ ለአይሁዳውያን እና ለፈሪሳውያን፣ ለጸሐፍት ተናገረ ተብሎ የሚታወቀው ቃል ነው። ምክንያቱም ከዛ በኋላ በቀጥታ ከደቀ መዛሙርቱ ጋር የጌታን እራት ወሰዱ። ከዛ ወደ ጸሎት ሄደ። ከዛ በኋላ ተይዞ ወደ መሰቀል ሄደ እና የመጨረሻ ማስጠንቀቂያ የተናገራቸው ልክ ይህንን ቃል ነው እና እንደዚህ ይላል። ኢሳያስ ደግሞ በአይኖቻቸው እንዳያዩ፣ በልባቸውም እንዳያስተውሉ፣ እንዳይመለሱም እኔም እንዳልፈውሳቸው፣ አይኖቻቸውን አሳወረ፣ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው ብሎ ለሚሰሙ ሰዎች ተናገረ። እና እነዚህ ሰዎች ማመን ያቃታቸው ከምን የተነሳ ነው? መንፈሳዊ አይኖቻቸው ስለጨለመ ነው። አንዳንዱ መንፈሳዊ ጨለማ የፍርድም ውጤት ነው። እኛ ምን ብለን እንጠራዋለን? ጁዲሻል ብላይንድነስ ተብሎ የሚጠራ ነው። እግዚአብሔር በፍርዱ ሰዎች አልመለሱም ሲል ለኃጢአታቸውና ለበደላቸው አሳልፎ ሲሰጣቸው፣ መንፈሳዊ እውርነት፣ ሙሉ ለሙሉ ጨለማ ውስጥ ይወድቃሉ። ስለዚህ አሳሳች፣ ሀሰተኛ ነቢያት ጥርግ አድርገው ይወስዷቸዋል። ይሄ የተመስ የተመሳሳይ ጾታ ጋብቻና ግንኙነት ውስጥ እልም ብለው ጥልቅ ብለው እንዲገቡ ራሳቸውን ትክክል ነው እያሉ እያሳመኑ እዛ ውስጥ ይገባሉ። እና ማመን አቃታቸው፣ መጥተው እንዳልፈውሳቸው እኔ ልፈውሳቸው ዝግጁ ነኝ፣ ግን እንዳልፈውሳቸው ልባቸው ደነደነ፣ ዓይናቸው ጨለመ፣ የማያስተውሉ ሆኑ እና እውርነት ውስጥ ወደቁ ብሎ ይናገራል። ወገኖች መንፈሳዊ ዓይናችን ካልተከፈተልን አደጋ ውስጥ ነው የምንወድቀው። እግዚአብሔር አይናችንን ሊከፍትልን ያስፈልጋል። ቀጥሎ የምናገርበት ነጥቤ አይኖቼን ክፈትልኝ የሚለውን ጥቂት እየተናገርኩበት ሲሄድ የአገልግሎት ሁሉ ቁንጮውና ዋና ዓላማው የሰዎች መንፈሳዊ አይን መከፈቱ ላይ ትኩረት እንዲደረግ ነው። ጌታ ኢየሱስ ክርስቶስ የመጣበትን ዓላማ ወይም የሚመጣበትን ዓላማ ከሰባት መቶ ዓመት በፊት ነቢዩ ኢሳይያስ ሲናገር ኢሳያስ 42 ላይ በኋላ ይሄንን ቃል ጳውሎስ ራሱም የተሾመበት አገልግሎት እንደሆነ ተናግሮበታል። አገልጋዮች በሙሉ የዚህ ዓላማና ሀሳብ መኖሪያቸው እንደሆነ መገንዘብ አለባቸው እና ኢሳያስ 42 ላይ ስለ ጌታ ኢየሱስ ክርስቶስ የተነገረውን ነገር ላንብብላችሁ። ቁጥር ስድስትና ሰባት እኔ እግዚአብሔር በጽድቅ ጠርቸዋለሁ፣ ጌታ ኢየሱስ ክርስቶስ ነው። እጅህንም እይዛለሁ እጠብቅህም አለሁ የእውሩንም ዓይን ትከፍት ዘንድ የተዘጋውንም ከግዞት ቤት በጨለማም የተቀመጡትን ከወህኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጥሃለሁ ብሎ ለጌታ ለኢየሱስ ክርስቶስ ቃል ኪዳን ተገባለት። ማለት ለጌታ ለኢየሱስ ክርስቶስ ባሪያ ሆኖ አገልጋይ ሆኖ የሰውን ስጋ ለብሶ ወደ ምድር ሲመጣ የተገባለት ቃል ኪዳን ይሄ ነው። የእውር አይን መክፈት፣ በጨለማ የተቀመጡትን ከግዞትና ከጨለማ ቤት ውስጥ ማውጣት የአገልግሎቱ ዋና ዓላማና ትኩረት ይሄ ነበር። ጌታ ኢየሱስ ሲመላለስ ይህንን ነው ይናገር የነበረው ያደርግም የነበረው። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ የሚከተለኝ በብርሃን ይመላለሳል እንጂ በጨለማ አይመላለስም ብሎ የተናገረው ለዚህ ነው። እና አገልግሎቱ በሙሉ ትኩረቱ ዛሬ ዛሬ ትናንትና ማታ እኔ ቤርያ ሳገለግል ነበር። ሁለት ሴቶች ናቸው። በተመሳሳይ ሰዓት ገብተው ሁለቱም አንዷ ከጠየቀችኝ በኋላ ሌላዋም። እና እኛ የምንሰማው ስብከት በሙሉ እኔ ስለ ፍርድ እናገር ነበር እና የምንሰማው በሙሉ ይሳካላችኋል፣ ይከናግመንላችኋል፣ እንደዚህ ነው የሚለው እና አንተ ደግሞ ስለ ፍርድ ትነግረናለህ እና በጣም እኮ የሚገርም ነገር ነው የምንሰማው ብላ ጠየቀችኝ። እና ሌላዋም ደግሞ እንደዚሁ አለችኝ። ልክ እንደዚህ ነው እኛ የምንሰማው በየቀኑ ይሳካልሃል፣ ቤት ትገዛለህ፣ እንደዚህ ነው የሚባለው እና ስለ ፍርድ ሰምተን አናውቅም። በጣም የሚገርም ነገር ነው። ለምንድን ነው እንደዚህ የማንሰማው? ብለው ጠየቁኝ። እኔ መልሴ አንድ ነበር። በዘመኑ ያሉ አገልጋዮች፣ የመንፈስ ቅዱስ አገልጋዮች አይደሉም፣ ውሸታሞች ናቸው። የእግዚአብሔርን ቃል የሚያገለግሉ ሳይሆን የኮረጁትን ከሰዎች የለቃቀሙትን። ይሄ ኒው አፖስቶሊክ ሪፎርሜሽን የሚባል እንቅስቃሴ አለ። እዚህ አሜሪካ ነው የተጀመረው። ያንን ነው በየቀኑ ለሰዎች የሚነግሯቸው። የተወሰኑ ነጥቦችን ነው የሚያስተላልፉላቸው፣ እና ያ ነው ችግሩ። የምንሰማቸው ሰዎች የእግዚአብሔር አገልጋዮች አይደሉም። ጌታ ኢየሱስ ክርስቶስ የመጣበት ዓላማ የሰዎች አይን መንፈሳዊ አይን ተከፍቶ ሰዎች መንፈሳዊ እውነትን እንዲመለከቱ ያሉበትን አደጋ እንዲያዩ እና ወደ እግዚአብሔር እንዲመለሱ እግዚአብሔር እንዲፈውሳቸው ነው። ይህንን ነው ጌታ ኢየሱስ ክርስቶስ ያገለግል የነበረው። እንዳውም እዚህ ማቴዎስ 11 ላይ እዚህም የጠቀስኩት ጥቅስ አለ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ እዛ ጋ ተሰብስበው፣ ሌሎች ፈሪሳውያን እና ጸሐፍት ዙሪያውን ከበውት በጣም ተምታቶባቸው ፈሪሳውያንና ጸሐፍቱ ጌታ ኢየሱስ ወደ ላይ አይኖቹን አንስቶ የጸለየውን ጸሎት እዚህ ጋር አስቀምጨዋለሁ። ማቴዎስ 11 ቁጥር 25 ላይ በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ፣ ይህንን ከጥበበኞችና አስተዋዮች ነን ከሚሉ ሰውረህ፣ ለሕፃናት ለነዚህ፣ በነሱ አይን አይምሮ የላቸውም አይገባቸውም ለተባሉት ስለገለጥክላቸው አመሰግንሃለሁ ብሎ ሲያመሰግን ታያላችሁ። ደቀ መዛሙርቱ ገብቷቸዋል። መንፈሳዊ አይናቸው ተከፍቶላቸዋል። ክፉውን ከበጎ ለይተዋል። የእግዚአብሔር ቃል ከሆነውና የእግዚአብሔርን ቃል ካልሆነው ነገር በሙሉ መረዳት ውስጥ ተቀምጠዋል። እና እነዚህ ተገልጦላቸዋል። የገለጥክላቸው ግን አንተነህ ብሎ ሲናገር ትመለከታላችሁ። የመንፈስ ቅዱስም ስራ ይሄ ነው። የመንፈስ ቅዱስ አገልግሎት፣ ጌታ መንፈስ ቅዱስ የስላሴ ሶስተኛው አካል ነው። እኛ በአብ በወልድ በመንፈስ ቅዱስ ስም ነው የምናምነው። መንፈስ ቅዱስ በሰዎች ውስጥ ሲሰራ መጀመሪያ የሚያደርገው ነገር የእግዚአብሔርን እውነት በውስጣቸው መግለጥ ነው። የእግዚአብሔርን እውነት ሰዎች እንዲኖሩበት ኃይል መስጠት ነው ጸጋ ማብዛት ነው። ሰዎችን ማስጨፈር አይደለም። የመንፈስ ቅዱስ ስጦታ ስራው ሰዎች እውነትን አውቀው ከስተት እውነትን ለይተው እግዚአብሔርን በጣም በጣም በከበረ መልኩ ተመልክተው እራሳቸውን እኔ ባሪያ ነኝ፣ እኔ አይኖቼ ሊከፈትልኝ ይገባል፣ እኔ እንግዳ ነኝ በሚል መረዳት ውስጥ ገብተው ከእግዚአብሔር ጋር ህይወታቸውን እንዲያስተካክሉ ነው። እግዚአብሔር ስለዚህ እውነት እየተመሰገነ ይሁን። ስለዚህ አይኖቼን ክፈት የሚለው የአገልግሎት ሁሉ ቁንጮና ምክንያት ምልክት እንደሆነ እንድናስተውል ያስፈልጋል። አሁን የአይኖች መከፈት ውጤትን ግን ዘማሪው የተናገረውን ላካፍላችሁ ያስፈልገኛል። ይሄ አራተኛው ወይም አምስተኛው ነጥቤ ነው። ይህን ከተናገርኩ በኋላ ወደ ማጠቃለያ እመጣለሁ። የአይኖች መከፈት ውጤቶች ተመልከቱ፣ ይሄ ዘማሪ የተናገረውን አይኖቼን ክፈት አለና ከሕግህ ተአምራቶችን አያለሁ። ይሄ አዲሱን ትርጉም ቅድም አንብቤላቸዋለሁ። አንተ አይን ከፋቹ አይኖቼን ክፈትልኝና የእኔ አይኖች በአንተ እጅ ሲከፈቱ ከቃልህ ውስጥ ነው ከሕግህ ውስጥ ተአምራት የሆኑ ነገሮችን አያለሁ ማለት ተአምራቶቹ ብዙ ቁጥር ውስጥ ነው የተጻፉት። ተአምራትን ተአምራቶችን አያለው ፕሉራል ነንበር ነው የተጻፈው እና ጸሎቱ ሲመለስ አይኖቼ ሲከፈት የሚሆኑት ነገሮች በጣም የሚገርሙ ነው። ያንን ኤክስፔክት አድርጋለሁ አንተ አይኖቼን ብትከፍትልኝ እያለ ነው የሚናገረው ሰውየው እና ከሕግ ተአምራቶችን እመለከታለሁ የሚለውን ነገር ጥቂት እንድናስብበት ያስፈልጋል። ይሄ የጌታ ቃል የጌታ ህግ ተብሎ ተጽፏል። የጌታ ምስክር፣ የጌታ እውነት፣ የጌታ ምክር በጣም በብዙ ስም ተጽፏል። ስርዓት፣ እዚህ እስከ ቁጥር 24 ድረስ ብትወርዱ እንደዛ ነው የሚለው። እዚህ ስላይዱም ላይ ታያላችሁ። ቁጥር 24 ላይ ምስክርህ፣ እንደገና ደግሞ ቁጥር 22 ምስክርህ፣ ቁጥር 21 ትእዛዝህ፣ ህግህ። እነዚህ በሙሉ የእግዚአብሔር ቃል መገለጫ ልዩ ልዩ ገጽታዎች ናቸው። እና ታዲያ ህግህን አይኔ ተከፍቶ ስመለከተው ቃልህን ውስጡ የማየው ማንኛውም ሰው ዝም ብሎ የማያምን ሰው እንደሚያየው አይደለም። ተአምራት ነው የማየው። ምን ምን አይነት ተአምራቶች በእግዚአብሔር ቃል ውስጥ መመልከት እንችላለን? በጣም የከበሩ ድንቅ ተአምራቶችን በውስጡ መመልከት እንችላለን። በመጀመሪያ ደረጃ የእግዚአብሔርን ህያውነት እንመለከታለን። እግዚአብሔር የተባለው የእኛ አምላክ ህያው ነው፣ ነዋሪ ነው። እንደ ሌሎች ሃይማኖቶች አምላክ በሰው እጅ የተሰራ አይደለም። ይህንን ግዙፍ እና ረቂቅ ሰማይና ምድር በቃሉ የሰራ ታላቅ አምላክ ነው። እዚህ መጽሐፍ ቅዱስ ውስጥ እኛ የእግዚአብሔርን ቃል ስናነብ፣ መጀመሪያ አይናችን ተከፍቶ ስናነብ የምናየው የእግዚአብሔርን የራሱን አስደናቂ አምላክነት ነው። ታላቅነቱን እናያለን። የእግዚአብሔርን ፍቅር እናያለን። በጣም አስደናቂ ፍቅር ነው ያለው እግዚአብሔር እኔና እናንተን የወደደበትን ፍቅሩን። አይናችን ካልተከፈተ ልክ እንደ ማንኛውም መጽሐፍ ነው የሚሆነው፣ መጽሐፍ ቅዱስ ሊገባን አይችልም ማለት ነው። እግዚአብሔር መልካም ነው። ቅድም መልካም መልካም አድርግልኝ የሚለውን ነገር ስናገር ተናግሬበታለሁ። እግዚአብሔር መልካም፣ የመልካም ሁሉ ምንጭ ነው። መጽሐፍ ቅዱስን ስናነብ እግዚአብሔር መልካም እንደሆነ አይኖቻችን ተከፍቶ ማየት እንችላለን። እግዚአብሔር የሚባለው አምላክ የተወሰኑ ሰዎች አምላክ ነው ወይም የሁላችንም አምላክ ነው ወይስ የሁላችንም አምላክ ነው? እግዚአብሔር በግል የኛ የእያንዳንዳችን አምላክ ነው፣ ወይም ደግሞ የነከሌና የነከሌ በነከሌና በነከሌ ብቻ የሚሰራ አምላክ ነው? መጽሐፍ ቅዱስን አይናችን ተከፍቶ ስንመለከት እግዚአብሔር የግል አምላክ የኔ የኔ የሌላ ሰው እንዳልሆነ እንዳልሆነ ጀስት አሱም አድርጌ የኔ ብቻ አምላክ እንደሆነ አይኖቼ ተከፍተው ይህንን ነገር መመልከት እችላለሁ። ኤፌሶ ምዕራፍ አራት ላይ ሐዋርያው ቅዱስ ጳውሎስ ይሄ በጣም ገብቶት ይመስለኛል የተናገረውን ነገር ብትመለከቱ ትደነቃላችሁ። ምን ብሏል? ይሄ የእግዚአብሔር ጥሪና የእግዚአብሔር መጥራት ልባችን ውስጥ ሲገባ እነዚህን ነገሮች በግል ያደርግልናል የሚለውን ነገር ይናገራል። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ፣ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ብሎ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል፣ አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ብሎ ይናገራል። እና በሁላችን ሊሰራ ፈቃደኛ የሆነ የግል አምላክ ነው እግዚአብሔር። ይህንን የምናየው ዓይናችን ተከፍቶ ቃሉን ስንመለከት ነው። እኛን ያመጣን ወዴት ነው? ጌታ ኢየሱስ ክርስቶስን ስናምን ወደ ምን አይነት ሁኔታና ፖዚሽን ነው ያመጣን የሚለውን ነገር የምንመለከተው ዓይናችን ተከፍቶ ቃሉን ስናጠና ነው። ያን ጊዜ ዓይናችን ተከፍቶ ቃሉን ስናይ የምናየው ተአምር ከጨለማ ወደሚደነቅ ብርሃን ከሞት ወደ ህይወት ከጊዜያዊነት ወደ ዘላለማዊነት የሲኦል ልጅ ከመሆን የመንግሥተ ሰማይ ወራሽ ወደ መሆን ነው ያመጣንና እነዚህ እነዚህ ድንቅና ተአምራቶችን ማየት የምንችለው አይናችን ከተከፈተ ብቻ ነው። ደህንነት የሚባለው ነገር በጸጋ ነው። አንዳንድ ሰዎች ይሄ እኔ ብዙ ጊዜ ተናግሬዋለሁ፣ የፕሮቴስታንቱ እምነት ወደ ካቶሊሲዝምነት እየተቀየረ ነው በአሁኑ ጊዜ እና፣ ለምንድን ነው እንደዛ ምለው መሰላችሁ? ሰዎች ይሰበሰቡና ፓስተሮች ወይም አንዳንድ ጮሌዎች እንደዚህ ያህል ብር ብትሰጡ ነው በረከት የሚመጣላችሁ ይሏቸዋል። ይሄ ካቶሊሲዝም ነው፣ ክርስትና አይደለም። ሰጠን አልሰጠን አይደለም። የእግዚአብሔር ጸጋ በሕይወታችን የሚገለጠው በነፃ ነው። ደህንነትን እንድናገኝ ጌታ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ነው ዋጋ ከፍሎ ነው ለእኛ ተሰቃይቶ ነው እግዚአብሔር ደህንነት የሚባለውን ነገር በጸጋ የሰጠን። አይናችን ሲከፈት ብቻ ነው ደህንነት በጸጋ እንጂ በዋጋ የሚገዛ አለመሆኑን የምናየው። አይናችን ሲከፈት ዘረኝነት ከውስጣችን ይወጣል። አይናችን ሲከፈት ይሄ አንዳንድ መጥፎ ዘመቻ በሰዎች ላይ መዝመት ከውስጣችንና ከሕይወታችን ይወጣል። አይናችን ሲከፈት በመስቀል ላይ የተሰራውን አስደናቂ ስራ መመልከት እንችላለን። ይገርማል። እኔ ጌታ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ፣ ሁለት ሰዎች ግራና ቀኝ ተሰቅለው አብረው ይመለከቱት ነበር እና ሁለቱም በግራም በቀኝም ሁለቱም አይናቸውን ወደ መስቀሉ ላይ ወደ ተሰቀለውና ልክ እንደ ነሱ ተሰቅሎ ግን እነሱ ሁለቱም ያውቃሉ። እኛ በበደላችን ነው አለ አንዱ እየተሰቃየን ያለ ነው። እና በመጀመሪያ ሁለቱም ሲሰድቡት ነበር፣ ግን በድንገት የአንዱ አይን ተከፈተ። በድንገት የአንዱ አይን እግዚአብሔር አስደናቂ አምላክ ነው። ሲከፍትለት ያየው ነገር እኛ በበደላችን ነው እየተሰቃየን ያለ ነው። ይሄ ግን ንጹሕ ምንም ተንኮል የሌለበት እሱ ያለ ምንም ኃጢአት ነው በስቃይ ላይ ያለው እና ጌታ ሆይ ብሎ ጠራው ወዲያው፣ እና መንግስትህ መንግስት አለ። በመንግስትህ ስትመጣ አስበኝ ብሎ ነው የተናገረው። እነዚህ ነገሮች በሙሉ እኔ መቆጥራቸው አስደናቂ ቅጽበታዊ የሆኑ የአይን መከፈት መገለጦች ናቸው። ያኛው እንደዚህ አይነት መገለጥ አላገኘም። ይሄኛው በጣም አስደናቂ መገለጥ ውስጥ ገባ። የመስቀል ላይ ስራ አስደናቂ የመንግስተ ሰማይ ስራ ነው። አንተ ጌታ ነህ፣ ለሰዎች ኃጢአት እየተሰቃየ ነው። አንተ ባለመንግስት ነህ፣ በመንግስት ስትመጣ እኔን አስበኝ ብሎ እዛው ነው ጌታ ኢየሱስ ክርስቶስ ዛሬ በገነት ከኔ ጋር ትሆናለህ ብሎ የተናገረው። አይናችን ሲከፈት ተአምር ነው የምናየው። ለዚህ እኮ ነው ይሄ ዘማሪ አይኖቼን ክፈት ከህግህ፣ ከቃልህ፣ ከስራህ፣ ከአጠቃላይ ካንተ አደራረግ፣ ከምድርና ከሰማይ፣ ከፍጥረት ሁሉ ተአምራትን ማየት የምንችለው መንፈሳዊ አይኖቻችን ሲከፈቱ ብቻ ነው። ክርስትና እጅግ ክቡር፣ እጅግ በጣም አስደናቂ እምነት መሆኑን የምናየው አይናችን ሲከፈት ብቻ ነው። በዚህ በክርስትና እምነት ውስጥ አንዳንድ አስደናቂ ታሪኮች ተመዝግበው ይታወቃሉ። የሰሜን አፍሪካ በክርስቲያኖች የተጥለቀለቀ ነበር። አሁን ቱኒዚያ፣ ሞሮኮ፣ ሊቢያ የሚባሉት ሀገሮች። በጣም አሰቃቂ ስደቶችም በመጀመሪያ የክርስትና መቶ ዓመት አካባቢ ተከናውነው ነበር እና አንዲት በጣም ውብ የነበረች የቱኒዚያ አሁን ቱኒዚያ ያለበት ሀገር ወጣት አማኝ ልጅ ስደቱ ገና ብዙ አማኞች ሳይበዙ በጣም ኃይለኛ ስደት በነበረበት ጊዜ በሳት ከሚቃጠሉ መካከል በእምነት በኩል ተሰልፋ ትሄድ ነበር እና ቁንጅኗ ማርኳቸው፣ አንቺ ይህንን እምነት ብትተይ ተመልሰሽ ባለ ሀብት ባለስልጣን፣ ባለ ብዙ ዝና የንጉስ የምናምን ሚስት መሆን ትችያለሽ ብለው ሲሏት ኢየሱስን ክጄ የማገኘው ነገር በአፍንጫዬ ይውጣ፣ ከኢየሱስ ጋራ እሳት ውስጥ እገባለሁ ብላ ነው ተናግራ የገባችው። ክርስትና ክቡር መሆኑን፣ አስደናቂ መሆኑን፣ እውነተኛ መሆኑን መመልከት የምንችለው ዓይናችን ሲከፈት ብቻ ነው። ይሄ የተባረከ ጸሎት ነው፣ የተባረከ ጥያቄ ነው። ዓይኖቼን ክፈት ከእውነትህ፣ ከሕግህ፣ ከቃልህ ክቡር ነገሮችን ተአምር የሆኑ ነገሮችን ማየት ይችላሉ እነዛ ተአምሮች ናቸው ሊያጸኑን ሊያቆሙን የሚችሉት ማለት ተአምር ሰው አያጸናም ግን ቃል ውስጥ ያሉት ተአምሮች ማለቴ ነው እስራኤላውያን ባህር ተከፍሎ ተሻግረው እግዚአብሔርን አሳዝነውታል እንደዛ እንደዛ አይነት ተአምር ማለቴ አይደለም ቃል ውስጥ ያለ ግሩም ተአምር ሲገለጥልን አስደናቂ እውነትና ድንቅ ብርሃን ውስጥ እንገባለን ። መዘርዘር አልችልም። በቃሉ ውስጥ ያሉ ዘርዝሬ መጨረስ አልችልም ማለቴ ነው። በቃሉ ውስጥ ያሉ ተአምሮችን በተመለከተ ና ስታነቡ እጅግ በጣም አስደናቂ ነገሮችን ታያላችሁ። የዚህ ሰውዬ ጸሎት በጣም የተባረከ ጸሎት ነው የምልበት ምክንያት እነዚህ እነዚህ ነጥቦች ናቸው። አይኖቻችን ካልተከፈቱ የእግዚአብሔር ቃል እንደ ማንኛውም መጽሐፍ ይሆንብናል። አንጠማውም አንራበውም፣ ለማንበብም አንነሳሳም አይኖቻችን ካልተከፈቱ። አይኖቻችን ሲከፈቱ ግን መጽሐፍ ቅዱስን እናነባለን በየቀኑ ግሩም መልእክቶች እግዚአብሔር ለልባችን ይናገራል። እና አስደናቂ አስደናቂ እውነቶችን በማየት በእውነቱ እየጸናን የመንፈስ ቅዱስ ጸጋ እየበዛለን መመላለስ እንችላለን። የአይኖች መከፈት ትኩረት የሚል የመጨረሻ ነጥቤን እናገርና እደመድማለሁ። ይገርማችኋል። ቅድም በሁለተኛ ደረጃ ያነበብኩላችሁ ኤፌሶን ምዕራፍ 1 ላይ ሐዋርያው ቅዱስ ጳውሎስ የዶክትሪን ሐሳቡን እየተናገረ እየተናገረ እያለ ቁጥር 15 ላይ ሲመጣ ምን አላቸው? ለእነዚህ ለኤፌሶን ሰዎች ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ቅዱሳንን ሁሉ ትወዳላችሁ እና ይህንን ሰምቼ እስር ቤት ውስጥ ሆኖ ነው ይህንን የሚጽፈው። ስለ እናንተ እያመሰገንሁ እግዚአብሔርን ስለ እናንተ መጸለይን አልተውም፣ አላቋረጥም እንደውም ቀንና ሌሊት እጸልይላቸዋለሁ ሁሎ ሁሉ ብሎ የተናገረበት ክፍል አለ። የሐዋርያ ሥራ ምዕራፍ ላይ ብትመጡ ሶስት ዓመት ሙሉ ቀንና ሌሊት ለእናንተ እጸልየላቸዋለሁ ብሏቸዋል። እና አሁን የሚጸልየውን ነገር ሲናገር ታያላችሁ። ምን አላቸው? እኔ እንጸልይላችሁ ብሎ ያላቸው የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ተመልከቱ፣ እግዚአብሔርን በማወቅ የጥበብና የመገለጥ መንፈስ እግዚአብሔር ሲሰጣችሁ የሚሆነው ነገር የልባችሁ ዓይኖች መብራት ነው ብሎ ነው የሚናገረው። ይሄም የልባችሁ አይኖች ሲበሩ ብሎ ሦስት መሰረታዊ ነገር እንደሚሆንላቸው ተናገረ። የመጥራቱ ተስፋ የተጠራችሁበት ተስፋ ምንድን ነው የሚለው ይገባችኋል። ሁለተኛ፣ በቅዱሳን ዘንድ ያለው የርስት ክብር ታላቅነት ቅዱሳን አብርሃም፣ ይስሐቅ እነዚህ ነቢያት እና ደግሞ ሐዋርያት የገቡበት የርስት ክብር ታላቅነት ምንድን ነው? ብዙ ሰዎች አይገባቸውም። ለእናንተ ግን ይገባችኋል። መቼ? የልባችሁ አይኖች ሲከፈቱ። ሶስተኛ፣ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ የሚገባችሁ የልባችሁ አይኖች ምን ሲሆኑ ነው? ሲበሩ ነው። ስለዚህ እኔ ለእናንተ ምጸልየው ጸሎት ቅራቅንቦ እንዲሰጣቸው አይደለም፣ መንፈሳዊ አይናችሁ እንዲከፈት ነው። ተመልከቱ በዚህ ዘመን ያለውን ጸሎት እና ያኔ የነበረውን ጸሎት ልዩነት በቀላሉ ማየት ትችላላችሁ። ያኔ ነው ታዲያ ያኔ ያኔ ነው ልባችን በተስፋ የሚሞላው የልባችን አይኖች ሲበሩ። ያኔ ነው በእውነት መቆም የምንችለው። ያኔ ነው በመሳይ አጭበርባሪዎች የማንወሰደው። ያኔ ነው መንፈስ ቅዱስ በሙላት ውስጣችን የሚጥለቀለቀው። ያኔ ነው ከእግዚአብሔር ጋር ወግነን ክፉ እና የአጭበርባሪዎችን እምነት ይሄ ለእኔ አይደለም ብለን ንቀን የምንተወው ያኔ ነው፣ በእግዚአብሔር እውነት የምንቆመው በደስታም በእርካታም መመላለስ የምንችለው። አይኖቼን ክፈት ከሕግህም ተአምራትን አያለሁ። አስደናቂ አስደናቂ ጸሎት ነው። መንፈሳዊ አስደናቂ በረከት ውስጥ መግባት የምትፈልጉ ከሆነ ይሄ ጸሎት የራሳችሁ ጸሎት ይሁን። ይህንን ጸሎት ሁል ጊዜ ጸልዩት። ይህንን ጸሎት ሁል ጊዜ በዘመናችሁ ሁሉ የግል ጸሎታችሁ አድርጉት። ይሄ ብቻ ነው በዚህ ክፉ ዘመን ሊያቆመን፣ ሊያበረታን የእግዚአብሔርን ድንቅ ነገሮች በአይኖቻችን እያየን በእግዚአብሔር እውነት እየተመራን እንድንሄድ የሚያስችለን ጸሎት። አይኖቼን አንተ ክፈት ከህግህ ተአምራቶችን አያለሁ። በሕግ ውስጥ ባሉ ተአምራቶች እጽናና አለሁ። በሕግ ውስጥ ባሉ ተአምራቶች እቆማለሁ። በሕግ ውስጥ ባሉ ተአምራቶች እባረካለሁ። በሕግ ውስጥ ባሉ ተአምራቶች አስደናቂ ተስፋና ጸጋ ይሞላኛል። አይኖቼን ክፈት የሁላችን ጸሎት ይሁን። እግዚአብሔርም በዚህ እውነት ይባርከን። እግዚአብሔር አምላካችንን ስለዚህ እናመሰግናለን።